y y amerika dms radyo

ለምሳሌ ልጆች በቂና የተመጣጠነ ምግብ ካላገኙ ለበሽታ ይጋለጣሉ። ኒሞኒያ ማለት የብርድ በሽታ፣ ተቅማጥና ወባ ሊይዛቸው ይችላል። መታመም ብቻ ሳይሆን ሊጠናባቸውም ይችላል። ስለሆነም ፈጣን ሕክምና ካላገኙ ይሞታሉ።

ዶክተር ሚቾ ጌየር በዓለም የጤና ድርጅት የአስቸኳይ ጊዜ አደጋ መከላከል እና የሰብአዊ እርዳታ ምላሽ ፕሮግራም ስራ አስኪያጅ ናቸው። በኢትዮጵያ የተከሰተውን ድርቅ አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ተይዟል።

የአንድነት ለዲሞክራሲና ለፍትህ ፓርቲ የቀድሞ አመራር አባል ሀብታሙ አያሌውና ሌሎች ተከሳሾች ጠበቃና አቃቢ ህግ ሊያደርጉት የነበረው ክርክር ለሌላ ቀን ተቀጥሯል። የፌዴራሉ ይግባኝ ሰሚ ችሎት ጉዳዩን ዛሬ ያልሰማውና የቀጠረው እስረኞች ተሟልተው ባለመቅረባቸው መናገሩ ተመልክቷል። በዚህም ላይ ዘገባ ይኖረናል። ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ታሳሳ

ህዳር ሀያ ዘጠኝ ነው የሚሆነው። ታህሳስ አይሆን አለ እዚያ ገና ሊሆን ነው። ህዳር 29 2008 ዓመተ ምህረት አስተናጋጆቻችሁ ቆንጆ ይታይና አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ከርቲስ ባይነም ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን ያለሙሬ

በኢትዮጵያ ህጻናትን ለስራ ማሰማራትና ጉልበት ብዝበዛን ለማስቆም የታቀደ ፕሮጀክት በተመረጡ ክልሎች ውስጥ ሊጀመር እንደሆነ ተገልጿል። ይህ ፕሮጀክት ከአንድ ሺህ በላይ ቤተሰቦችንና ቁጥራቸው ከአስራ ሁለት ሺህ በላይ የሚሆን ልጆችን ህይወት ለመለወጥ የታሰበ ሲሆን የአስራ አንድ ሚሊዮን ዶላር ወይም ከሁለት መቶ ሀያ ሚሊዮን የኢትዮጵያ ብር በላይ ነዋይ እንደሚፈስበትም

ታውቋል። በኋላ ላይ ዘገባ እናቀርባለን። ወደ ተቀሩት ዜናዎች ስናልፍ የሩዋንዳው ፕሬዚደንት ፖል ካጋሜ በቀጣዩ

ማለት ከ2016 በኋላ በሚመጣው በ2017 ለሶስተኛ ጊዜ ሊመረጡ ይችሉ እንደሆን ለመወሰን በሚቀጥለው ሳምንት የሕገ መንግስታዊ ማሻሻያ ድምፅ እንደሚሰጥ ተገልጿል። የሩዋንዳ መንግስት ዛሬ ይፋ እንዳደረገው ከሆነ ከሩዋንዳ ውጭ ለሚኖሩ ዜጎች ውሳኔ ሕዝቡ የሚካሄደው

በመጪው ታህሳስ 1 2008 ዓ ም ሲሆን እዚያው ሩዋንዳ ላለው ህዝብ ደግሞ ታህሳስ 2 2008 ይካሄዳል። ውሳኔ ህዝቡ የሚጠይቀው ታዲያ የአንድ ፕሬዝደንት የስልጣን ዘመን ከሰባት ወደ አምስት ዓመት ዝቅ እንዲል የቀረበን ማሻሻያ ለማጽደቅ ሲሆን

እንደ አውሮፓውያን አቆጣጠር ከ2000 አመተ ምህረት ጀምረው ስልጣን ላይ ለቆዩት ለፕሬዚደንት ካጋሜ ግን ልዩ አስተያየት ያደርጋል አሁን ስራ ላይ ባለው በወቅቱ ህግ መሰረት ካጋሜ እንደ አውሮፓውያን አቆጣጠር በ2017 ስልጣን እንዲለቁ ይደነግጋል በማሻሻያ ህጉ የሆነ እንደሆን ግን ለሶስተኛ የሰባት አመት ጊዜ እንዲወዳደሩ ከዚያም ለሁለት ተከታታይ አምስት አመት

እንዲወዳደሩ ይፈቅድላቸዋል። ውሳኔ ህዝቡ በቀላሉ ማለፍ እንደሚችል ነው ከወዲሁ የተተነበየው። ኢትዮጵያ በታሪኳ ከሀምሳ አመት በኋላ በከፍተኛ ድርቅ ልትመታ ነው። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ይፋ ያደረገው አስቸኳይ ማሳሰቢያ ለጊዜውም ቢሆን አጣዳፊ እርዳታ እንደሚያስፈልግ አስመልክቶ ፓሪስ ላይ የተሰባሰቡት የዓለም መሪዎች ግን የአየር ንብረት ላይ ውሳኔ

ማድረግ እንዳለባቸውም ጠቁሟል። የአሜሪካ ድምጿ አኔታ ፖል ከጆሀንስበርግ የሚከተለውን ዘግባለች። ትዝታበላቸው አዘጋጅተዋለች። አዲስ አበባ ያቀርበዋል። በመጪው የአውሮፓውያን 2016 ዓ ምት ኢትዮጵያውያን 10.1 ሚሊዮን ህዝብ ለከባድ የምግብ እጥረት እንደሚደቀንበት ከእነዚህም መካከል ከግማሽ በላዩ ሕፃናት መሆናቸውን የኢትዮጵያ መንግሥት አስታውቋል።

በዚያ ላይ ህጻናት ከባድና አጣዳፊ የተመጣጠነ ምግብ ጉዳት ተጋልጠዋል። ወደ አራት መቶ ሺህ የሚጠጉ ህጻናት ናቸው። የእድገት መቀጨጭና ሌሎችም አካላዊና አእምራዊ ችግሮችን ሊያስከትልባቸው ይችላል ተብሏል። የህፃናት አድን የኢትዮጵያ ስራ አስኪያጅ ጆን ግራሃም ይህን ቀውስ የተከታታይ የአየር ጥባይ መዘበራረቅ ውጤት ነው ብለዋል። የኤልኒኞ የአየር ሁኔታ የፈጠረው ከባድ ድርቅ ሁለት ዋና ዋና የዝናብ ወቅቶችን አበላሽቷል።

በዚህም የተነሳ ከሚቀጥለው ሰኔ ወር በፊት ምንም አይነት ምህር እንደማይጠበቅም ተናግረዋል። ከአዲስ አበባ ለቪኦኤ ኒውስ የሚከተለውን ብለዋል። ስለዚህ አንዱ በሌላው ላይ ተደራርቦ የገጠሩን ህብረተሰብ እጅግ በጣም ጎድቶታል።

ከኢትዮጵያውያን 80 ከመቶዎቹ መተዳደሪያቸው ግብርና እንደሆነ የተባበሩት መንግስታት ድርጅት የምግብና የግብርና ድርጅት ግምት ይናገራል። የበዙት ደግሞ ደመናና ዝናብ ጠብቀው የሚያርሱና የሚኖሩ አነስተኛ አራሾችና አርቢዎች ናቸው። ኢትዮጵያ ለምግብ እጥረት ቀውስ በተደጋጋሚና በተከታታይ ከምትጋለጥባቸው ምክንያቶች አንዱም ይኸው እንደሆነ ብዙዎች ያምናሉ።

ገበሬዎቿ የአየር ጠባይን መለዋወጥ ፈተናዎች ተጋፍጠውና ተቋቁመው ለማረስና ለማምረት የሚያስችል ክህሎት እውቀትም አቅምም የላቸውም። ሕፃናት አድን ድርጅት የአንድ መቶ ሚሊዮን ዶላር እርዳታ እንዲደርስለት ለዓለም አቀፉ ማህበረሰብ ጥሪ አቅርቧል። ይሁን እንጂ

ኢትዮጵያ ውስጥ ሲያገለግሉ ባሳለፏቸው 18 ዓመታት እንደ ዘንድሮው እጅግ ያዘገመ ዓለም አቀፍ ምላሽ አይተው እንደማውቁ የድርጅቱ የኢትዮጵያ ተጠሪ ጆን ግራሃም ተናግረዋል። የኢትዮጵያ መንግሥት እስከ ዛሬ ተደርጎ የማይታወቅ የ192 ሚሊዮን ዶላር ወጪ መመደቡም ተገልጧል። ግራሃም አክለውም አሁን ፓሪስ ላይ ተሰብስበው በአየር ንብረት እየመከሩ ካሉ የዓለም መሪዎች በብዙ የሰፋና ትርጉም ያለው ለውጥ እንደሚጠብቁ አስገንዝበዋል።

በአየር ንብረት ለውጥ የሚጋለጡና የሚጎዱ ገበሬዎችን ሕይወት ለመለወጥ ከለውጦቹ ጋር መለማመድም እንዲችሉ ለማድረግ ዓለም የበለጠ መንቀሳቀስ ይገባታል ብለዋል። ግራሃም በፓሪሱ ጉባኤ ላይ በማደግ ላይ ያሉ አገሮች ከአየር ንብረት ለውጥ ጋር መለማመድ እንዲችሉ እገዛ የሚያገኙበት አንዳች አስገዳጅ ስምምነት እንዲፈረምም እየጎተጎቱ መሆናቸው ይታወቃል።

የዓለም የጤና ድርጅት ደብሊውኤችኦ በአስርተ ዓመታት ውስጥ ባልታየ መልኩ የከፋ ድርቅ ለደረሰባት ለኢትዮጵያ የአስቸኳይ ጊዜ ምላሽ ቡድን መድቧል። በምሽቱ አብይ ርዕስ የምናቀርበው ይሆናል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።

እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ጥቃት የሚፈጽምባቸውና አሰቃቂ ወከባ የሚያካሂድባቸው ጦር መሳሪያዎች ብዙዎቹን ያገኛቸው ከኢራቅ ወታደራዊ ትጥቅና ስንቅ ክምችት ውስጥ መሆኑን

ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት አምነስቲ ኢንተርናሽናል አስታወቀ። ይህ ደግሞ አለ፣ ድርጅቱ ሰላማቸው ወዳልተረጋገጠ ሀገሮች ጦር መሳሪያ ለመላክ ጥንቃቄን ማድረግ ይፈልጋል።

አምነስቲ ቢሮውን አውስትራሊያ ውስጥ ያደረገው የጦር መሳሪያ መቆጣጠሪያ አገልግሎት ትናንት ማክሰኞ ይፋ ያደረገውን መግለጫ መሰረት በማድረግ እንዳመለከተው ሶሪያና ኢራቅ ውስጥ አገልግሎት ላይ የዋሉ ጦር መሳሪያዎች ተመርምረው ከ23 ሀገሮች የተገኙ መሆናቸው ተደርሶበታል። ጦር መሳሪያዎቹ በከፍተኛ ደረጃ የተላኩት ከዩናይትድ ስቴትስ ከሩሲያና

ከቀድሞዋ የሶቪየት ህብረት ነው። አምነስቲ ሌሎች የሰብአዊ መብት አስጠባቂ ቡድኖችና የተባበሩት መንግስታት በጋራ መግለጫቸው ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን ጦር መሳሪያዎችን ኃላፊነት በጎደለው መልኩ ከመጠቀሙም ባሻገር አስገድዶ መድፈር፣ ሰቆቃ፣ ወከባና እገታ የመሰሉ

ወንጀሎችን እንደሚፈጽም አመልክተዋል። ይህ ነውጠኛ ቡድን ካለፈው ዓመት አጋማሽ ጀምሮ ምስራቃዊ ሶሪያን ሰሜንና ምዕራባዊ ኢራቅን ከተቆጣጠረ ወዲህ በብዙ መቶ ሺዎች የሚቆጠር ሕዝብ ከቤት ንብረቱ መፈናቀሉም ይታወቃል። አንድ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውይይቱ ይፋ እንዳደረገው ቡድኑ አብዛኛውን ጦር መሳሪያ እጁ ያስገባው እንደ ኤሮፓውያን አቆጣጠር ከሰኔ 2014 ወዲህ ነው።

ሩሲያ በሶሪያ ላይ በምታካሄደው የአየር ጥቃት 30 ከመቶ የሚሆኑት ብቻ ናቸው በእስላማዊ መንግስት ነኝ ባዩ አማጺ ወይም ጽንፈኛ ቡድን ይዞታ ላይ የተነጣጠሩ ሲሉ የአንድ የዩናይትድ ስቴትስ ባለስልጣን ዛሬ ረቡዕ

ተጨማሪ ነቀፋ አሰምተዋል። የሩሲያ የአየር ጥቃት ያተኮረው በተቃዋሚ ተዋጊዎች ላይ መሆኑን የሚናገሩት ምዕራባውያን ሀገሮች ይህም ሩሲያ ወዳጇን ፕሬዚዳንት ባሻር አልአሳድን በመደገፍ መሆኑን ነው የተገለጹት። ሩሲያ ግን ታስተባብላለች። ከዩናይትድ ስቴትስና ከኢራቅ ባለስልጣናት ጋር ዛሬ ረቡዕ ባግዳድ ውስጥ የተገኙት የዩናይትድ ስቴትሱ መልእክተኛ ብሬት ማግሮርክ ሰባ ከመቶ የሚሆኑት የሩሲያ የአየር ጥቃቶች ተቃዋሚዎቹን እንዳጠቁ ነው ብለዋል። አድማጮች

ለሰዓቱ የተያዘው የዜና ክፍለ ጊዜ አበቃ።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ቆንጂት ታየነን። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19፣ በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በኢትዮጵያውያን የተቋቋመ እድር የራሱን ህንፃ ገዛ።

ለእኛ እግዚአብሔር የሰጠው ነገር ነው። አንድ ሚሊዮን ሶስት መቶ አምሳ ሺህ ብር ነው ይህን ቦታ የገዛ ነው። ይሄ ሲግኔቸር ነው ሲልቨር ስፕሪንግ ላይ የኢትዮጵያ ኮሚኒቲ ይህንን ቦታ ባንዲራ ማብለብለብ ትልቅ ኩራት ነው። ሪል የእድሩ ሊቀመንበር አቶ ታደለ አወቀና ኦዲተሩ አቶ አክሊሉ ሙልጌታ ናቸው። በኢትዮጵያውያን በአሜሪካ ፕሮግራም ይቀርባሉ። በሁለተኛው አጋማሽ ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አቢይ ርዕስ

የዓለም የጤና ድርጅት ደብሊችኦ በአስርተ ዓመታት ውስጥ ባልታየ መልኩ የከፋ ድርቅ ለደረሰባት ለኢትዮጵያ የአስቸኳይ ጊዜ ምላሽ ቡድን መድቧል። የምግብ ዋስትና ያለመኖሩ ጉዳይ ተባብሶ በሚሊዮኖች የሚቆጠሩ ሰዎችን አደጋ ላይ ሊጥል ይችላል ሲልም አስጠንቅቋል። የቪኦኤው ጆዲ ካፖ ያጠናቀረውን ዘገባ አዳነች ፍሳይ ታቀርባለች። የዓለም የጤና ድርጅት ኢትዮጵያ ውስጥ በዓመታት ጊዜ ባልታየ መልኩ

የከፋ ድርቅ እንደተከሰተ ገልጿል። ህጻናትን አድኑ የተባለው የህጻናት መርጃ ድርጅት በበኩሉ በ50 ዓመታት ጊዜ ውስጥ ያልታየና የከፋ ብሎታል። ዶክተር ሚሼል ጋየር በዓለም የጤና ድርጅት የአስቸኳይ ጊዜ አደጋ መከላከልና የሰብአዊ እርዳታ ምላሽ ክፍል ስራ አስኪያጅ ናቸው።

በኢትዮጵያ የድርቅ ቀውስ የተከሰተው በኤልኒኞ ምክንያት ነው። ይህ የአየር ለውጥ በብዙ የኢትዮጵያ ክፍሎች ድርቅ ሲያስከትል፣ በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ችግር ያደርሳል። በዚህ ምክንያት ከፍተኛ የምግብ እጥረት ተፈጥሯል፣ ሰዎች ከአካባቢያቸው እንዲፈናቀሉም አድርጓል። ይህ ሁኔታም ሰዎች ለተላላፊ በሽታዎችና ለምርቀዛ እንዲጋለጡ ያደርጋል።

በተለይም ልጆች በበለጠ ሊጎዱ እንደሚችሉ ጋየር ጠቁመዋል ለምሳሌ ልጆች በቂና የተመጣጠነ ምግብ ካላገኙ ለበሽታ ይጋለጣሉ ኒሞኒያ ማለት የብርድ በሽታ ተቅማጥና ወባ ሊይዛቸው ይችላል መታመን ብቻ ሳይሆን ሊጠናባቸውም ይችላል ስለሆነም ፈጣን ህክምና ካላገኙ ይሞታሉ

የዓለም የጤና ድርጅት በመጪው ጥር ወር በሚጀመረው የአውሮፓውያን 2016 ዓ.ም ውስጥ 400 ሺህ የሚሆኑ ልጆች ከባድ የምግብ እጥረት ሊገጥማቸው ይችላል። ሌሎች አንድ ሚሊዮን የሚሆኑ ልጆችና ነፍሰ ጡር ሴቶች ወይም የሚያጠቡ እናቶች ደግሞ መጠነኛ የምግብ እጥረት ይገጥማቸዋል ተብሎ ይገመታል። በአሁኑ ወቅት በሀገሪቱ የገቡ በሽታዎች እንዳሉ ዶክተር ጋየር ያስረዳሉ።

በአገሪቱ ከገቡ በሽታዎች መካከል ኩፍኝና ቀጭን ተቅማጥ ይገኝባቸዋል። በሽታዎቹም ንጽህና በጎደለው ውሃና በአጠቃላይ ንጽህና ጉድለት ምክንያት የተከሰቱ ናቸው። ማጅራት ገትር በሽታም ገብቷል። ዴንጌ ፊቨር የተባለው ትኩሳት የሚለቅ በሽታና እከክ መሰል በሽታዎችም አሉ።

የዓለም የጤና ድርጅት የአስቸኳይ ጊዜ ምላሽ ቡድን የኢትዮጵያ የጤና ጥበቃ ሚኒስቴርን እየረዳ መሆኑን ጋይር ገልጸዋል። የጤና ጥበቃ ሚኒስቴሩ ስራውን በማቀላጠፍ ረገድ ለመርዳት እንችል እንደሆነ ለማየት እዚያው የአስቸኳይ ጊዜ ምላሽ ቡድን መድበናል።

ከጤና ሚኒስቴርና ከጤና አጋሮች ጋር ሆነን የጤና አገልግሎት ለማቅረብ እንችል እንደሆነ ለማረጋገጥ እንፈልጋለን። ልጆች ሲታመሙና ሕክምና ሲያስፈልጋቸው የሕክምና አገልግሎት ለማቅረብ መቻል ማለት ነው። የዓለም የጤና ድርጅት አስቸኳይ ረድኤት የሚያስፈልጋቸውን ክፍሎች በአንደኛ በሁለተኛና በሶስተኛ ደረጃ ያስቀምጣል። ኢትዮጵያ በአሁኑ ወቅት ሁለተኛውን ደረጃ ይዛለች። ኢራቅና ሶሪያ ደግሞ ሶስተኛ ናቸው።

የዓለም የጤና ድርጅት እንደሚለው ኢትዮጵያ ውስጥ እንደ አውሮፓ አቆጣጠር ከ1982 እስከ 84 ዓ ም በነበረው ጊዜ ገብቶ የነበረው ረሃብ አስከፊ ሲሆን በጦርነትና ኤልኒኖ በተባለው የአየር ለውጥ ምክንያት እንደሆነ ይነገራል። በዛን ወቅት በመቶ ሺዎች የሚቆጠሩ ሰዎች አልቀዋል። በሚሊዮኖች የሚቆጠሩት ደግሞ ተሰቃይተዋል። በአሁኑ ወቅት ግን ያ አስከፊ ሁኔታ እንዳይደገም ሲባል ብዙ ነገር ተሰርቷል።

ከአስቀድሞ ማስጠንቀቅ አንስቶ ስለ አየሩ ሁኔታ የተሻለ ግንዛቤ እንዲኖር እስከ ማድረግ ድረስ ይሄዳል። ወደ መጽሔቱ ቀዳሚ ርዕስ እንሻገራለን። ወደ አዲስ አበባ የሚወስደናል። የአንድነት ለዲሞክራሲና ለፍትህ ፓርቲ የቀድሞ አመራር አባሉ አቶ ሀብታሙ አያሌውና ሌሎች ተከሳሾች

ና አቃቤ ሕግ ሊያደርጉት የነበረው ክርክር ለሌላ ቀን ተቀጥሯል። ፌዴራሉ ይግባኝ ሰሚ ችሎት ጉዳዩን ዛሬ ያልሰማውና የቀጠረው እስረኞቹ ተሟልተው ባለመቅረባቸው እንደሆነ ነው የተነገረው። የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ተከሳሾቹ ከስር እንዲፈቱ አስተላልፎት የነበረውን ውሳኔ መታገዱ ፍርድ ቤቱ ፍርድ ቤት የሚያቀርብ ጉዳይ ነው ተብሏል። መለስካቸው አመሀ ከአዲስ አበባ ተከታዩን ዘግቧል።

ባለፈው ህዳር 6 ቀን 2008 ዓ ም የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት በሰጠው ትእዛዝ መሠረት ዛሬ ሁለቱም ወገኖች ቀርበው አቃቢ ህግ ባቀረበው አቤቱታ መሠረት ሊከራከሩ ይጠበቅ ነበረ ይሁንና

በአሁኑ ወቅት በቃሊቲ ማረሚያ ቤት የሚገኙት የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ የአረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋስ አሰፋ በችሎቱ መገኘታቸው ሲረጋገጥ፣ በቅሊንጦ ማረሚያ ቤት የሚገኙት የቀድሞ አንድነት አመራር አባል አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በችሎት እንዳልቀረቡ ታውቋል።

ፍርድ ቤቱ እነዚህ እስረኞች ለምን እንዳልቀረቡም የማረሚያ ቤቱን ተወካይ ጠይቆ የፍርድ ቤት ትዕዛዝ እንዳልደረሰው አስታውቋል። ፍርድ ቤቱ ለመጪው ታኅሳስ ስምንት ቀን ሁለት ሺህ ዓመተ ምህረት እስረኞቹ ተሟልተው እንዲቀርቡ ትዕዛዝ ሰጥቶ ትዕዛዙንም ለሁለቱም ማረሚያ ቤቶች እንደሚጽፍ ተናግሯል። የቀረቡት እስረኞች አቤቱታ ለማቅረብ ቢጠይቁም አቤቱታ እንደማይሰማ ፍርድ ቤቱ አሳውቋል።

በሌላ በኩል ደግሞ ነሐሴ 14 ቀን 2007 ዓ ም የፌዴራሉ ከፍተኛ ፍርድ ቤት አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ አብርሃም ሰለሞን አቃቤ ህግ በመሠረተባቸው የሽብር ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው፣ በተለይም አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ ከእስር እንዲፈቱ ትእዛዝ ሰጡ እንደነበረ አይዘነጋም።

ይሁንና በነጋታው ነሐሴ 15 ቀን አቃቢ ህግ ለጠቅላይ ፍርድ ቤት ይግባኝ ብሎ ውሳኔውን አሳግዷል። የእነ አቶ ሀብታሙ አያሌው ጠበቃ አቶ አምሀ መኮንን ይህን እግድ በመቃወም ለጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤት ብለው ነበረ። ሂደቱን በዝርዝር አስረድተውኛል። በኛ በኩል አንደኛ ስነስርዓት ህጉ አንቀጽ መቶ ሰማኒያ ስምንት አምስት በተሳሳተ መንገድ ነው ጠቅላይ ፍርድ ቤቱ የተረጎመው

አቃቤ ህግ ባያቀርበው ይግባኝ መነሻ የስር ፍርድ ቤት ውሳኔን እንዲያግድ ህጉ አይፈቅድም የሚል ነው። ሁለተኛ ደግሞ ፍርድ ቤቱ ይህንን እግድ ሲሰጥ የስር ፍርድ ቤትን ውሳኔ እንኳን አልተመለከተም። ምክንያቱም አቃቤ ህግ ራሱ ክሱን ሲያቀርብ የስር ፍርድ ቤት ውሳኔን ጠይቀን ስለዘገየብን ይግባኙን ያቀረብ ነው፣ የግልባጩ በሌለበት ነው እና ፍርድ ቤቱ መዝገቡን አስቀርቦ ይልን እያለ ነው። ፍርድ ቤቱ የአቃቤ ህግን ማመልከቻ ብቻ በመመልከት እግዱን የሰጠው ስለዚህ በእኛ በኩል

ይህ የጠቅላይ ፍርድ ቤቱ የእግድ ውሳኔ ህግንም መሰረታዊ የዳኝነት አሰራር መርህንም የጣሰነው በሚል ነው ይግባኝ ያቀረብነው የሰበር አቤቱታ ያቀረብነው። የሰበር አቤቱታችንን የሰማው የሰበር ሰሚ ችሎት ጉዳዩ ያስቀርባል፣ በእርግጥም የታገደበት አግባብ መመርመር አለበት ብሎ አቃፌግ መልስ እንዲሰጥ አዟል። እኛ መልስ እንድንሰጥ አዘን፣ ይሄ በጽሁፍ ያደረግነውን ክርክር ጨርሰናል። መልስ ሰጥቷል አቃፌግ፣ እኛም የመልስ መልስ ሰጥተናል።

ለውሳኔ በዚህ ጉዳይ ላይ ለኅዳር 22 ተቀጥሮ ነበረ። ነገር ግን ፍርድ ቤቱ ያው ጉዳዩን አልተነጋገርንበትም በሚል አሁን ለታኅሳስ 18 ለውሳኔ ተቀጥሮ ነው ያለው። ስለዚህ የፍርድ ቤቱ ውሳኔ እግዱ የተሰጠው በአግባቡ ነው ወይም ደግሞ በአግባቡ አይደለም የሚል ሊሆን ይችላል። በአግባቡ የሚል ከሆነ ያው መልስ ሰጪዎቹ ታስረው ባሉበት የይግባኛቸውን ክርክር ይቀጥላሉ። በአግባቡ አይደለም የሚል ከሆነ ደግሞ መልስ ሰጪዎች ከስር ተፈተው

ክርክራቸውን በውጭ ሆነው ያካሄዳሉ ማለት ነው። አቶ አማሃ መኮንንን ሰበር ሰሚ ችሎት በዚህ ጉዳይ ላይ የሚሰጠው ብይን ለሀገሪቱ የፍትህ ስርዓት የሚሰጠውን ትርጉም እንዲያብራሩልኝ ጠይቄያቸው ነበረ። ጥያቄው ወይም ክርክሩ አጭር ነው፣ ግን በጣም መሰረታዊ ነው።

ፍርድ ቤቱ እንግዲህ እግዱ የተሳሳተ ነው ወይም እንደ እኛ ባቀረብነው ጥያቄ መሰረት የስነ ስርዓት ሕጉንም በአግባቡ ያልተተረጎመበት ነው፣ መሰረታዊ ዳኝነት አሰራርንም የሚጥስ ነው በሚል የሚወስን ከሆነ ምናልባት የስር ፍርድ ቤቶች ውሳኔ እየተከበሩ የሚቀጥሉበት ሁኔታ ሊፈጠር ይችላል። ይህም ጥሩ ነው የሚል ነገር ነው ያለኝ። አይ እግዱ የተሰጠው ሕግንም መሰረት በማድረግ ነው፣ የተጣሰ ዳኝነት አሰራር የለም የሚል ከሆነ ደግሞ ምናልባት ከዚህ በኋላ የስር ፍርድ ቤቶች ውሳኔ ያው አቃቤ ሕግ ይግባኝ ባለ ጊዜ ሊታገዱ የሚችሉበት

ሰፊ እድል ይፈጠራል። በእኔ በኩል ይሄ በፍትህ ስርአታችን ላይ በጎ ውጤት ይኖረዋል ብዬ አልገምትም። ስለዚህ በሁለቱም በኩል የሚሰጠው ውሳኔ በፍትህ ስርአቱ ላይ አንድ ወሳኝ የሆነ ተጽዕኖ ይኖረዋል ብዬ ነው የምገምተው። አራቱ ማለትም አቶ ሀብታሙ አያሌው፣ አቶ ዳንኤል ሺበሺ፣ አቶ አብርሃ ደስታ እና አቶ የሸዋስ አሰፋ የሶስት የተለያዩ ተቃዋሚ ፓርቲዎች አመራር አባላት የነበሩ ሲሆን አምስተኛው አቶ አብርሃም ሰለሞን የየትኛውም ፓርቲ አባል ስለመሆናቸው የሚታወቅ ነገር የለም።

አቃቢ ሕግ ከአመት በፊት ከሌሎቹ አምስት ተከሳሾች ጋር በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት አሥራ ዘጠነኛ ወንጀል ችሎት ክስ መስርቶባቸው ሲከራከሩ መቆየታቸውና በሌሎቹ አምስት ተከሳሾች ላይ ፍርድ ቤቱ የቀረበባቸውን ክስ እንዲከላከሉ ብይን መስጠቱም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸው አመሃ ሌላም ዘገባ ልኮልናል። በኢትዮጵያ ህጻናትን ለስራ ማሰማራትና ጉልበት ብዝበዛን ለማስቆም የታቀደ ፕሮጀክት በተመረጡ ክልሎች ውስጥ ሊጀመር እንደሆነ ተገልጿል። ይህ ፕሮጀክት ከ1,000 በላይ ቤተሰቦችንና ቁጥራቸው ከ12,000 በላይ የሚሆን ልጆችን ህይወት ለመለወጥ የታሰበ ሲሆን የ220 ሚሊዮን ዶላር

ነዋይ ወጪ እንደሚደረግበትም ተገልጿል። ዘገባው ነው። ኢፎር ዋ የተሰኘው የዚህ ፕሮጀክት መጀመሪያ በተደረገበት ወቅት የተሰራጩት የጽሁፍ መረጃዎች እንደሚያሳዩት የሚያሳዩት ፕሮጀክቱ ሊረዳቸው ያቀደው ከ14 እስከ 17 ዓመት የሚገኙትን ታዳጊ ወጣቶች ነው።

በኢትዮጵያ ውስጥ እድሜያቸው ከ15 እስከ 24 የሚሆናቸው ወጣቶች ማለትም በወጣት እድሜ ክልል ከሚገኙት 68 በመቶ የሚሆኑት ምንም አይነት ክፍያ በማያገኙበት የቤተሰብ ስራ ተጠምደው እንደሚገኙ ታውቋል። በከተማ ከሚኖሩ ወጣቶች መካከል ደግሞ ግማሽ የሚሆኑት በስራ አጥነት የሚሰቃዩ ሲሆኑ፣ ግማሾቹ ደግሞ መደበኛ ባልሆነው የስራ ዘርፍ መሰማራታቸውን ጥናቶች ያሳያሉ።

ይህ ዛሬ ይፋ የተደረገው ፕሮጀክት ከዓላማዎቹ አንደኛው የሕፃናት ጉልበት ብዝበዛን ማስቀረት እንደሆነም በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ አስገንዝበዋል።

E4Y የተሰኘው ይህ ፕሮጀክት ይፋ የተደረገው ከዩናይትድ ስቴትስ የስራ ሚኒስቴር ወይም ዩኤስ ሌበር ዲፓርትመንት በተገኘ የ10 ሚሊዮን ዶላር እና ከወርልድ ቪዥን ጋር በተደረገው የወጪ መጋራት ከአንድ ሚሊዮን በላይ ወጪ

ያለው ለአራት አመት ያህል የሚቆይ ፕሮጀክት ነው። ዓላማውም ለተወሰኑ ወጣቶች ትምህርትንና የሙያ ስልጠናን በመስጠት እንዲሁም ኑሮ ደጓሚ እድሎችን ለማመቻቸትና ለወጣቶቹና ለቤተሰቦቻቸው የማህበራዊ ጥበቃ መርሃ ግብሮችን ተደራሽ ለማድረግ በዝባዥ የስራ ሂደት በኢትዮጵያ እንዲቆም ማድረግ ነው።

ፕሮጀክቱ በአማራና በደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚኖሩ 12 ሺህ ወጣቶች ሴቶችና ወንዶችን እንዲሁም 750 ሺህ ኢትዮጵያን ቤተሰቦችን ተጠቃሚ ለማድረግ ዓላማ አለው። አምባሳደር ሀስላክ እንዳስረዱት የዚህ ፕሮጀክት ስያሜ እንደሚጠቁመው ኢትዮጵያውያን ወጣቶችን ሙሉ በሙሉ የሚያሳትፍ የሚያስተምር፣ ውሳኔ ሰጪ የሚያደርግ ስራ ያከናውናል።

ይህን እውን ለማድረግም ከማህበረሰቡና ከአጋዥ ድርጅቶች ጋር በመተባበር የሚሰሩ ስራዎችን ዘርዝረዋል። ከአጋዥ ድርጅቶች ከአካባቢ አስተዳደር አካላትና ከማህበረሰቦች ጋር በመተባበር

ፕሮጀክቱ ትምህርትን ማስፋፋት፣ ተሰጦ ባላቸው ሴቶችና ወንዶች ተማሪዎች መካከል ያለውን የቁጥር ልዩነት ማጥበብ፣ ከ14 እስከ 17 ዕድሜ ያላቸው ታዳጊ ወጣቶች ተስማሚ ስራ የሚያገኙበትን ሁኔታ ማመቻቸት፣ ለወጣቶችና ለቤተሰቦቻቸው የኑሮ መደጎሚያ ዕድሎችን

ይበልጥ ማስፋትና ማህበረሰቡን በውሳኔ ሰጪነት የተሻለ ተሳትፎ እንዲያደርግ፣ በመጨረሻም በፕሮጀክት ተለይተው የታወቁ ወጣቶችና ቤተሰቦቻቸው የማህበራዊ ጥበቃ መርሃ ግብሮች ተደራሽነትን ይበልጥ ማስፋፋት ናቸው። ፕሮጀክቱ ተግባራዊ የሚደረግባቸው የደቡብ ብሔር ብሔረሰቦችና ህዝቦችና የአማራ ክልሎች መሆናቸውም ታውቋል። አቶ ሳሙኤል ሱጋሞ

በወርልድ ቪዥን ኢትዮጵያ ዋይ ፕሮጀክት ዲሬክተር፣ ፕሮጀክቱ በእነዚህ ክልሎች ለምን እንዳተኮረ ለቪኦኤ ተናግረዋል። በነዚህ ሁለት ክልሎች አሁን በተደረጉ ጥናቶች የህፃናት ጉልበት ብዝበዛና የወጣቶች የስራ ሁኔታ አስቸጋሪነት ጎልቶ የሚታይበትና በህፃናት ጉልበት ብዝበዛም በጉልህ ህጻናትና ወጣቶች የሚሳተፉበት አልፎም ደግሞ አንዳንዶቹ አካባቢያቸውን ለቀው በስደት ወደ ሌሎች

አገሮችም የሚሄዱባቸው አካባቢዎች ስላሉ እነዚህን አካባቢዎች በተለየ ሁኔታ በዚህ ፕሮጀክት ደርሶ እነዚህ ሁኔታዎች ለመለወጥ ስራ ለመስራት የተመረጡ አካባቢዎች ናቸው። እድሜያቸው ከአምስት እስከ 17 ዓመት የሚሆናቸው 18 ሚሊዮን ኢትዮጵያውያን ህፃናትና ታዳጊ ወጣቶች የጉልበት ብዝበዛ እንደሚፈጸምባቸው ይገመታል። የሀገሪቱ ህግጋት ህጻናት

ጉልበታቸው እንዳይበዘበዝና በትምህርት ቤት እንዲውሉ የሚደግፏቸው ቢሆኑም የሚበዘበዙ የህፃናት ቁጥር ከፍ ያለ እንደሆነ ጥናቶች ያስረዳሉ። ይህንን ፕሮጀክት በይፋ ያስጀመሩት የኢትዮጵያ የስራና ማህበራዊ ጉዳይ ሚኒስቴር ሚኒስትር አቶ አብዱልፈታህ አብዱላሂ ሀሰንና በኢትዮጵያ የዩኤስ አሜሪካ አምባሳደር ፓትሪሺያ አስላክ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸው አማን ለዘገባዎቹ አመሰግናለሁ አድማጮች ቀደም ብሎ በመግቢያው እንደተጠቀመው ይህ ፕሮጀክት ከ1000 በላይ ቤተሰቦችንና ቁጥራቸው ከ1200 በላይ የሚሆኑ ልጆችን ህይወት ለመለወጥ የታሰበ ሲሆን የተገለጸው የገንዘብ አሃዝ መጠን ደግሞ የ11 ሚሊዮን ዶላር ወይንም ከ220 ሚሊዮን

ብር በላይ ነዋይ እንደሚፈስበት ነው የተገለጠው። ማረሚያው የቁጥሩ ነው። አድማጮች ወደ መጨረሻው የእለቱ ዘገባ ነው የምናልፈው። ሙስሊም የሚባል ፈጽሞ የዩናይት ስቴትስን ምድር እንዳይረግጥ መድረግ አለበት ብለው የተናገሩትን የዩናይት ስቴትሱን የሪፐብሊካን ፕሬዚዳንታዊ እጩ ዶናልድ ትራምፕ የሚደግፍ ሌላ ሪፐብሊካን እጩ የራሳቸውኑ ያህል ይቺን ሀገር ለመምራት ብቃት የሌላቸው ናቸው ሲል ዋይት ሀውስ ተናገረ።

አወዛጋቢ ነገር በመናገር የሚታወቁት ባለብዙ ቢሊዮን ዶላሩ ቱጃር ትራምፕ በደጋፊ ብዛት የተቀሩትን የሪፐብሊካን ተፎካካሪዎቻቸውን አሁንም እየመሩ ነው። ሆኖም ይህ የተቀሰቀሰው ወይም የተጠቀሰው አባባላቸው የሚቀሰቅሰው በሀገር ውስጥና በውጪ ያስነሳው ቁጣ ፈጥኖ የሚበርድ አይመስልንም እየተባለ ነው። ዝላቲካ ሆክ የዶናልድ ትራምፕን ጸረ ሙስና ውርጅብኝ ጸረ ሙስሊም ውርጅብኝ ሪፐብሊካኖችም ጭምር እንደ

ነቀፉት ጠቅሳ ያጠናቀረችውን ዘገባ ቆንጅ ታየ ይዛ ቀርባለች። ዶናልድ ትራምፕ ከአሁን ቀደምም ወደ ዩናይትድ ስቴትስ የሚመጡና የሚኖሩም ሙስሊሞች ጭምር ልዩ ክትትል ይደረግባቸው ብለው ተነቅፈዋል። ያን ብዙዎች ስለ ሜክሲኮ ተወላጅ መጤዎች ካላቸው አቋም የሚብስ አድርገው አልተመለከቱትም ነበር። ትራምፕ በዚያ አልተገቱም።

በፈረንሳይ ፓሪስና በቅርቡም በዩናይትድ ስቴትስ ሳን በርናርዲኖ ከደረሱት የሽብር ጥቃቶች በኋላ ያን አቋማቸውን ይበልጡን አጠናክረውታል። ሰኞ ዕለት የተናገሩት ግን ከልክ ያለፈ ሳይሆን እንዳልቀረን የተነገረው ዋይት ሀውስ የዩናይትድ ስቴትስን ሕገ መንግሥት የሚጻረር ብሎታል። ኒ ሪፐብሊካን ስ ፌርፉል

has no business serving his party the gaff maserat undyne the cabot for toy Republican Carla assume president Honolulu McGill girl book a teleloan United States you talk coach to one now Republican of a days, Paul Ryan yet ramp up America winnet you what was proposed yesterday is not what this party stands for and more importantly

ትናንት የቀረበው ሐሳብ የፓርቲውን አቋም የሚያንጸባርቅ አይደለም፣ ከሁሉም በላይ ደግሞ ሀገሪቱ የቆመችለትን እምነትም የሚያሳይ አይደለም። ሪፑብሊካን ፕሬዝደንታዊ እጩ ተፎካካሪ ቴድ ክሩዝም ትራምፕ ባሉት አልስማማም ብለው ነቀፌታ ለመሰንዘር ግን ፈቃደኛ አልነበሩም። ዶናልድ ትራምፕ ፎር ስታንዲንግ

ዶናልድ ትራምፕ ድንበሮቻችን መጠበቅ እንዳለባቸው በቆራጥነት የአሜሪካውያንን ትኩረት በመሳባቸው አደንቃቸዋለሁ። ዲሞክራቶችና ሌሎችም ዶናልድ ትራምፕ የሚናገሩት ነገር ሀገሪቱን እየከፋፈለ ነው ጽንፈኞች የፈለጉትም ይህንኑ ነው በማለት እያስጠነቀቁ ናቸው። በዓለም ዙሪያም የዶናልድ ትራምፕ አቋም ጸረ ዲሞክራሲ፣ ዘረኛ ተብሎ ተወግዟል።

ከአእምሮ መቃወስ የመነጨ ያሉትም አሉ። የተቃውሞ ድምጹ በሙስሊም አገሮች፣ በተለይም የዩናይትድ ስቴትስ ሸሪክ በሆነችው በቱርክ ጠንከር ብሎ ተሰምቷል። ሙስሊሞች ዩናይትድ ስቴትስ እንዳይገቡ ይከልከል ማለት ምንም ትርጉም የሌለው አስተሳሰብ ነው። መጀመሪያ ነገር ሰብአዊ መብቶችንና ማናቸውንም የዲሞክራሲ ጽንሰ ሀሳብ የሚጻረር ነገር ነው።

በተጨማሪም እስላማዊ መንግስት ቡድንን ለመዋጋት የሚበጅ መንገድም አይደለም። አሜሪካ ውስጥ ስድስት ሚሊዮን ሙስሊሞች አሉ። የሚበዙት የአሜሪካ ዜጎች ናቸው። ችግሩ እስልምና ሃይማኖት አይደለም። ችግሩ ጽንፈኞቹ ናቸው። ይልቁን ያን መገንዘብ ነው የሚያስፈልገው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ዛይድ ራድ አልሁሴን ዶናልድ ትራምፕ ያቀረቡትን ሀሳብ እጅግ ኃላፊነት የጎደለው ሲሉ ነቅፈውታል።

ራሱም የጽንፈኞች ጥቃት ሰለባ የሚሆነውን ተራ ሙስሊም የሚጎዳ ጽንፈኞቹ ቡድኖች መጠቀሚያ የሚያደርጉት አነጋገር ነው በማለት ኮሚሽነሩ አስጠንቅቀዋል። አድማጮች፣ የመጽሔቱ ርዕሶችና የዕለቱን አብይ ዘገባ ነበር የተከታተላችሁት። አሁን የፕሮግራም ማሳሰቢያ

አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀመራል። ስሜን ልንገራችሁ፣ ስሜን ልንገራችሁ፣ ስሜ ማነው? ኦልሴና ገረበጃጂ ጋሪት ሓድሽ ታክሲ ጋቢና ቪኦኤ ጋቢና ቪኦኤ

ጋቢና ቪኦኤ ከአሜሪካ ድምፅ አዲስ ዝግጅት ህዳር 27 ቀን አስታውሱ። ከምሽቱ አንድ ሰዓት ተኩል እስከ 2 ሰዓት ድረስ በአጭር ሞገድ በ6080 እና በ15580 ታገኙናላችሁ። የአዲሱ ትውልድ ድምፅ ህዳር 27 ቀን ጀምሮ፣ አድማጮች የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ30

ሶስት ያመለክታል። ሰዓቱን ተንጠራሪችን የማየው ቆንጅት ከሰላሳ ሰባት ሊሆን ይችላል፣ ግን ይሁን ሰላሳ ሶስት በኖሮ ወድነት ምክንያት ከሰላሳ ሰባት እዚህ ግድም ሙዚቃ ብንጋብዝ ምን ይመስልሻል? ጥሩ ሀሳብ ነው። እኛም ደከም ያለን መሰለኝ ነው። የደከም ነው የሚመስለው። በእርግጥ ከሰላሳ ሶስት ነው። አድማጮች፣ የተለያየ ቁጥሮች ብንሰጥም፣ አሁን ደስ የሚል ዜማ ነው እየተጫወተ ያለው የማን እንደሆነ ትገምቼ

የማይሳት ዜማ ልክ ነው። ሙሉ ቀን መለሰ ነው። ሙሉ ቀን ራሱ ይጫወታል ወይስ እሱን መስለው ከመጡት ጥሩ ድምፃውያን

Oh, you don't have a

This one i

በሙልቀም መለሰ ትዘዝ በገላይ ዘና እንዳላችሁ ተስፋ እናደርጋለን። አድማጮች ስሪክታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሰዓት ከሰላሳ ስድስት ያመለክታል የስቱዲዮ ሰዓታችን። ቆንጅት ወደሚቀጥለው እንሻገር። ጥሩ ሀሳብ ነው። አሁን ወደ ቀዳሚው ዘገባ ይሆናል የምናልፈው።

በኦሮሚያ ክልል የተለያዩ ከተሞች በሚገኙ ትምህርት ቤቶች ተማሪዎች መሰንበቻውን በማካሄድ ላይ ያሉት የተቃውሞ እንቅስቃሴዎች አሁንም መቀጠላቸው ተዘግበዋል። ያንዳንድ የአካባቢዎቹን ነዋሪዎችና በዚያ የሚንቀሳቀስ የተቃዋሚ የፖለቲካ ድርጅት የሰጠውን ምላሽና ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋችን ጨምሮ አሉላ ከበደ ተከታዩን ይዞ ቀርበዋል።

አቶ በቀለ ነጋ በአካባቢዎቹ የሚንቀሳቀሰው የተቃዋሚው ፓርቲ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ ናቸው። ዋናውን የተቃዋሚዎቹን መነሻ ምንነት ጨምሮ ባለፈው ዓመትና አሁንም እየተካሄዱ ስላሉት ሰልፎች የተናገሩት አቶ በቀለ በዛሬው ዕለት በኦሮሚያ ክልል የተለያዩ አካባቢዎች እየታየ ያለ ስላሉት ሁኔታ እንዲህ ይገልጻሉ። በዛሬው ዕለት በደረሱን በምዕራብ ወለጋ ሀይራ ቅልጡ ካራ

በጉጂ ዞን ነገሌ ቦረና፣ ቦሬ፣ ሰሜን ሸዋ ሙከጡሪ፣ በአምቦ በጉደር አካባቢ ሲሬ ጀልዱ ወረዳ ውስጥ ሽኩቴ በሚባልና በምትባልና በጾቢ አካባቢ በግንደበረት በእነኛ አካባቢዎች ላይ ጅማ ሆሮ ከፍተኛ የሆነ ሰላማዊ ሰልፎች ተካሄደዋል። በዚህ ውስጥ እንግዲህ አንድ ሁለት ቦታዎች ላይ

ሰዎች እንደተጎዱ እንሰማለን። ብዙ ቦታዎች ላይ በድብደባ ነው። ነገር ግን እናንድ ሁለት ቦታዎች ሙከቱሪና ሲሬ ላይ ከፍተኛ ጉዳት የደረሰባቸው አራት ሰዎች አሉ ነው የሚባለው። ሁኔታ ወደፊት ሲጣራ ምን አይነት ጉዳት እንደደረሰባቸው ወደፊት የሚታይ ነው የሚሆነው። ተቃውሞ በአሁኑ ሰዓት እየተካሄደ ያለው በሰልፉ ምክንያት የታሰሩ ዜጎች መፈታት አለባቸው

ለጥያቄዎቻችን መልስ መሰጠት አለበት የሚል ነው። የተላኩት ወታደሮች በተለይ ነጆ ላይ መምህራንን ሕጻናትን እያያዙ ከቤት እያወጡ በከፍተኛ ደረጃ ነው ድብደባ የሚፈጽሙባቸው። ይሄ በእውነቱ የሚጠበቅ አይደለም፣ ሊቆም ይገባዋል። ጥያቄው ሰላማዊ እስከሆነ ድረስ ማግኘት የሚገባው ሰላማዊ መልስ ነው እንጂ አትሰለፍም

አትናገርም ብሎ መከልከል የትም አያደርስም። እንግዲህ ሰው መብቱን የጠየቀ ሰው እስከ መጨረሻው ድረስ በድብደባ በስራት የሚቆም ነገር ቢሆን ከዚህ በፊት ብዙ ስራቶች፣ ብዙ ግድያዎች ተፈጽመዋል። ያ እንደ መፍትሄ ሊሆን አይችልም። በሀገራችን ውስጥ ያለው ትግል የሰላማዊ ትግል ነው። የመብት ጥያቄ ነው። በህገ መንግስቱ የተፈቀደ ነው።

ዱላ፣ ግድያ፣ እስራ፣ ዛቻ፣ ማስፈራራት ምናልባት ጊዜውን ትንሽ ያሳጥረው ይሆናል እንጂ ወደ ኋላ አይመልሰውም። ሰውን እና አሁን እየተደረገ ያለው በጣም የሚያሳዝን ሁኔታ ነው። ድብደባው በተለይ እየተፈጸመብን ያለው ህዝቡም ላይ በእኛም አባሎች ላይ

ሌላው ደግሞ ህዝቡ ባደረገው ቆራጥ እንቅስቃሴ ነጆ ላይ መቶ አስራ ሰባት ሰዎች ተፈተዋል። ቄለም ወለጋም በቅርቡ እንደዚሁ ታስሮ የነበሩ አባሎቻችን እየተፈቱ ናቸው። እንግዲህ ህዝብ ጠንክሮ ጥያቄውን ባቀረበ ቁጥር በተዘዋዋሪም ቢሆን መንግስት መልሶችን ይሰጣል ማለት ነው። ስለዚህ ለመብት መታገል ወጣም ወረደም ውጤት ይኖረዋል ብዬ ነው የምተማመነው። ዛሬ ዩኒቨርሲቲ ተማሪዎች ከሃይስኩል ተማሪ ጋር ነው ተቀናጅተው የወጡት። መፈክር ነው የሚያሰሙት፣ ማስተር ፕላኑን አንቀበልም

በሀገራችን ላይ የመኖር የመናገር መብት አለን፣ መንግስት ይሄንን ሊሰማን ይገባል። አገሩም ደግሞ ኦሮሞ ነው፣ ማስተዳደርም ያለበት ኦሮሞ ነው የሚል መፈክር ነው ሲያሰሙ የነበሩት። እንዳለ የጉደር ተማሪዎች እና ነዋሪዎች ናቸው። በጠቅላላ አንድ ላይ ሆነው ይህንን የዛሬውን እንዳለ ህብረተሰቡ ጠቅላላ አብሮ የወጣ ነው ይመስል

እስካሁን ድረስ ምንም ነገር ይሄ ነው የተባለ ነገር የለም። ልጆች ብዙውን ልጆች አሁን እያፈሱ እየወሰዱ ነው። መመሪያም እንዳለ በር እየገነጠሉ ነው የሚገቡ እየገቡ ማንንም ነው አፍሶ የሚወጡት። አራቱ አቅጣጫ ከተማውን የመከላከያ ሰራዊት ከቦ ነው ያለው። እንደገና የፌዴራል ፖሊስ ደግሞ ከተማውን ተቆጣጥሮት ነው ያለው። አቶ በቀለን ተከትሎ የተናገሩት ደግሞ ከጉደር ከተማ ነዋሪዎች አንዱ ናቸው።

ከአዲስ አበባ አቅራቢያ የሚገኙ አርሳ አደሮችና ነዋሪዎች ተገቢ ካሳ ሳያገኙ ከይዞታቸው ሊፈናቀሉ ይችላሉ በሚል ስጋት የተቃውሞ ሰልፍ እያካሄዱ ባሉበት የተቃውሞ የተማሪዎች ተቃውሞ በተለያዩ የኦሮሚያ አካባቢዎች የተስፋፋ ነው ሲል ዓለም አቀፉ የሰብአዊ መብት ድርጅት ሂማን ራይትስ ዋችም ዘግበዋል። ተቃውሞ አድራጊዎቹ ተማሪዎች ላይ እየተወሰደ ነው ያለውን የኃይል እርምጃ የተቸው ሂማን ራይትስ ዋች ለእንግልትና ስቃይ እየተዳረገ ወይም የዳረገ እርምጃ ዳግም በሰልፈኞቹ ላይ ሲል

ዘግቧል። ባለፈው ቅዳሜ ባወጣው ዘገባው ፊሊክስ ሆርን በቡድኑ የኢትዮጵያና የኤርትራ ጉዳዮች አጥኚ ናቸው። የኢትዮጵያ መንግስት ተቃውሞን በኃይል እርምጃ ሳይሆን የተማሪዎቹን ድምፅ በመስማትና በመነጋገር መፍታት አለበት ይላሉ። But it was everything from, uh, from slapping, kicking, punching, to, uh, to hitting with whips.

በእርግጥ የጸጥታ ኃይሎች ከልክ ያለፈ ኃይል አለመጠቀማቸውን ማረጋገጥ አለባቸው። ያም የጸጥታ ኃይሎች ጥይት እንዳይተኩሱ ተቃውሞ ለመበተን ከመጠን በላይ ኃይል ተጠቅመው ሲገኙም በአፋጣኝ ምርመራ ማድረግና ፍርድ ቤት ማቅረብ ይገባል። የተቃውሞ ሰልፎችን በኃይል መበተን ያስፈልጋል ከማለት ይልቅ ቁጭ ብሎ የተማሪዎችን ብሶት ማዳመጥ ስለማሳተፍ

ለማስተር ፕላኑ ያላቸውን ብሶት መስማት፣ ካሳ መክፈል ካለበትም ማዳመጥ ቢጀምሩ ጥሩ ነው እንጂ ስጋታቸውን ሲገልጹ በኃይል መጠቀም አይበጅም ነው ያሉት ሚስተር ሆርን። ተቃዋሚዎችና ሌሎች ነዋሪዎችም በሚስተር ሆርን አስተያየት የሚስማሙ ይመስላሉ። አሁንም ወደ እፌድኑ አቶ በቀለ ነጋ በሰላማዊ መንገድ የተጠየቀው ጥያቄ በተኩስ የታጀበ ምላሽ እንዲሁም

መግለጫ በቅርብ የኦሮሚያ ፖሊስ የሰጠው ምንድን ነው የሚለው የከሰሩ የፖለቲካ ድርጅቶች እና ጸረ ህዝቦች የፈጠሩት ነው ይላሉ። ይሄ ትክክል ያልሆነ አባባል ነው። ጥያቄው ትክክለኛ ነው። ህጋዊ እንደሆነም ባለፈው ዓመት አባዱላ ገመዳን የመሰለ ባለስልጣን የተማሪዎቹ ጥያቄ ትክክለኛ እንደሆነ አምነዋል። አሁን በቅርቡም ደግሞ የኦሮሚያ ጨፌ አፈጉባኤ ቡራዩ ላይ የኦሮሞ ህዝብ የሚቃወመው ከሆነ የማይደግፈው ከሆነ

ከሰማይ ወርቅ የሚያዘንብ እንኳ ቢሆን ተግባራዊ አይሆንም ብለው ተናግረዋል። ሌላ በኩል ደግሞ ስንመለከተው ወደዳችሁም፣ ጠላችሁም ይሄ ማስተር ፕላን ተግባራዊ ይሆናል ይፈጸማል፣ እምቢ ያሉትን ደግሞ ልክ እናስገባቸዋለን ይላል። ሌላው ባለስልጣን ደግሞ የተምታታ ነገር ነው በመሀሉ ያለ

ማነው? ይህን የመጨረሻውን የኃይል እርምጃም ቢሆን እንወስዳለን የግድ ተግባራዊ ይሆናል የሚለውን ኃይለ ቃል የተመላበት ትችት ያቀረበት ወቅት ላይ አዋሳ ላይ ይሁን የሆነ ዞን ከተማ ላይ አቶ አባይ ጸሀዬ ሲናገሩ ማስተር ፕላኑ ተወደደም ተጠላም ተግባራዊ ይደረጋል። ይሄን የሚቃወሙ ካሉ ደግሞ ልክ እናስገባቸዋለን እንዳሉ በዓለም ሚዲያ ተሰራጭቷል። ይሄንን ተቃራኒው በሆነ ደግሞ የኦሮሚያ ጨፌ አቶ ለማ መገርሳ ደግሞ ቡራዩ ላይ

በቅርቡ የኦሮሞ ሕዝብ ይህንን ማስተር ፕላን የሚቃወመው ከሆነ ወርቅ እንኳን ከሰማይ የሚያዘን ቢሆን ሰማይ ዝቅ ምድር ከፍ አይልም፣ ተግባራዊ አይሆንም ነው ያሉ። መልካም። በድርጅታችሁም በኩል ይሄን ክትትል እንደምታደረጉ በቀጥታ ለመንግስት ባለስልጣናት ለሚመለከተው ክፍል ያቀረባችሁት፣ ለፓርላማ የተወዳደሩ አባሎቻችሁና ደጋፊዎቻችሁ ጭምር እንዳሉበት ከታሰሩት ውስጥ ገልጸውልኛልና ያገኛችሁት ቀጥታ የሆነ ምላሽ አለ አቶ በቀለ?

ምንም ምላሽ የለም እስካሁን። የማስተር ፕላን ተቃውሞውንም ከዚህ ቀደም የታሰሩብንንም ሰዎች ሁኔታ አመልክተን ፈቃደኛ ሊሆኑልን ባለመቻላቸው በአሁኑ ሰዓት ህዝባዊ የሆነ ሰላማዊ ሰልፍ ለማካሄድ ዝግጅት እያደረግን ነው። አሁን ምክንያቱም መንግስት በሰላማዊ መንገድ ላቀረብነው ጥያቄ፣ በተደጋጋሚ ላቀረብነው ጥያቄ በምርጫ የተሳተፉ አባሎቻችንን

የእኛንም ደግሞ መልካም ስምና ለአገሪቱ ያለንን የተቃውሞ ጎራ እንቅስቃሴያችንን ሁሉ ጥላሸት የሚቀባ መስሎ ስለታየን ወደፊት እንግዲህ በሰላማዊ መንገድ አቤቱታችንን ለማቅረብ ሰላማዊ ሰልፍ ሁሉ ለማድረግ ዝግጅት እያደረግን ነው። ቅድም በገለጿቸው አካባቢዎችም ሆነ በሌሎች አካባቢዎች ተማሪዎች ናቸውና በብዛት እየተሳተፉ ያሉት የመማር ማስተማር ሂደቱ ተስተጓግሏል። የምታውቁት ነገር አለ በተጨባጭ?

አዎ እንቅስቃሴዎቹ በሚካሄዱባቸው ብዙ ቦታዎች ላይ ትምህርት ቤቶች ተዘግተዋል። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ። እነኚህ ጥያቄዎች ሌሎችንም የሚመለከታቸውን ክፍሎች ያሳተፉ ውይይቶች የሚጋብዙ ይመስለኛል። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም እጅግ አድርጌ አመሰግናለሁ።

አድማጮች የምትከታተሉት በ19፣ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አሁን ኢትዮጵያውያን በአሜሪካ

ደብረ ሰላም ቅድስት ማርያም የኢትዮጵያውያን መረዳጃ እድር ይባላል። ኢትዮጵያውያን ሲሞቱ አስከሬን መሸኛ፣ ወገን ሲቸገር መርጃ እየተባለ በየጊዜው ዣንጥላ ማዞሩ ሰለችን ያሉ አባላት ነበሩ፣ ሀሳቡን አመንጭተው ያቋቋሙት በወቅቱ ቤተ ክርስቲያኒቱም እገዛዋንና ፈቃዷን ሰጥታለች። ዛሬ ይህ እድር ከቤተ ክርስቲያኗ ቅጽር ግቢ ወጥቶ የራሱን ጽሕፈት ቤትና መሰብሰቢያ አዳራሽ ገዝቶ

ባለፈው እሁድ አስመርቋል። በስፍራው የነበረው አዲሱ አበበ እንደገለጸው ከአምስት መቶ የሚያንሱ ኢትዮጵያውያን በምረቃው ላይ ተገኝተው ቤት ለምቦሳ ብለዋል፣ ደስታቸውን ገልጸዋል። የድሩን አመራር አባላትና በስፍራው የተገኙ ኢትዮጵያውያንን ያወያየበት ክፍል አንድ ኢትዮጵያውያን በአሜሪካ ዝግጅቱ ነው።

እንደተባለው ሲጀመር በዲሲዋ ደብረ ሰላም ቅዱስ ማርያም ቤተ ክርስቲያን ውስጥ ተቋቋመ የዛሬ 15 ዓመት ቀላል የማይባል እጅግ ብዙ ውጣ ወረድ ፈታኝ ፈተናና እልህ አስጨራሽ ጉዞ አድርጎ ነው ለራሱ ጽህፈት ቤት ብቻ አይደለም። ከራሱም አልፎ ብዙ ኢትዮጵያውያን በደስታም ሆነ በሐዘን የሚሰባሰቡበት አቅመ ደካሞች የሚያርፉበት፣ ሟለ ህጻናት ሊቋቋም የሚችልበት ህንፃ ከአንድ ሚሊዮን ዶላር በላይ ወጪ አድርጎ የገዛው ይላሉ አመራሮቹ።

ሊቀመንበሩ አቶ ታደላወቀ ለሁሉም የእድሩ አባሎች ከእግዚአብሔር የተቸረ ስጦታ ነው ይላሉ። ለእኛ እግዚአብሔር የሰጠው ነገር ነው። አንድ ሚሊዮን 350 ሺህ ብር ነው። ይህም ቦታ የገዛ ነው። አሁን ሞርጌጃችን አምስት ሺህ አምስት መቶ ብር ነው። የእናንተ የእያንዳንዳችሁ ነው። ጥቅሙ ለእኛ ብቻም አይደለም ይላሉ ምክትል ሊቀመንበሩ አቶ አምሃ ስዩም በበኩላቸው

መዋል በማይገባቸው ቦታ የዋሉ ልጆቻችንንም ይሰበስብልናል ብለዋል። ልጆቻችን ወደፊት እየተረከቡ ለትምህርት ቤት ለብዙ ነገር የሚያገለግል ንብረት ነው። ልጆቻችን ወደ ሌላ ቦታ አይበተኑም። ሁካ ቤትና ጫት ቤት እየተበተኑ ነው ያሉት። እነሱን መሰብሰብ አለብን። አንድ ላይ ከተባበር ከዚህ የበለጠ ብዙ ነገር መስራት እንችላለን። ተዘዋውረን እንዳየነው ይህ ህንፃ ነገውኑ ስራ ይጀምራል፣ ነገውኑ ህዝብ ይሰበሰብበታል፣ ነገውኑ ሀዘነተኛ ይቀመጥበታል ማለት አይቻልም። የሚ

የሚቀር ስራ አለውና

ማንኛውም የእድሩ አባል አሉ አቶ ታደለ። ማንም ሰው እድረተኛ አባል የሆነ ሰው እዚህ መጥቶ የግል ድንኳኑን ተክሎም የፈለገውን ፋንክሽን ሊያደርግ ይችላል። ይሄ ድርጅት ተመዝግቦ በፌዴራል መንግስት ታክስ ነጻ ነው የተመዘገበው 13 50 ቡካነን ስትሪት ማርያም ነው። በሜሪላንድ ግዛት ደግሞ አትራፊ ባለመሆን ድርጅት እናስመዘግባለን። የሜሪላንድ ነዋሪ የሆኑትን የእድር አባሎቻችንን ይዘን ከዚህ አካባቢ ኮንግረስማን፣ ከዚህ አካባቢ ሴኔተሮች፣ ከዚህ አካባቢ የተለያዩ ተቋማት ጋር ደግሞ ድጎማዎችን ለመጠየቅ ነው በዛ ድጎማ

ራሳችንን የምናሳድግበት በስራ ጓደኞቼ ጠንካራ ስራና ብርቱ ትጋት በጣም መደሰቴን ለመግለጥ እፈልጋለሁ ያሉት የድሩ ጸሐፊ ወይዘሮ እሌኒ ለገሰ ንግግራቸውን የደስታ ሲቃ አቋርጧቸዋል።

እኛ አሁን የምታዩት ብቻ ሳይሆን ብዙ ችሎ እንትን አድርገዋል። ይህንን እድል ለማቆም ትልቅ ክሬዲት የምሰጣቸው በፊት ውጪ በበረዶና በፀሐይ ቆመው ብዙ ነገር ያሳለፉትን ለእነሱ ትልቅ የልብ ምስጋናና እግዚአብሔር በጣም የማመሰግናቸው የማከብራቸው ሰዎች ናቸው። ልባቸው ትልቅ የሆነ እውነተኛ የሆኑ እንደዚህ አይነት ኢትዮጵያ በማግኘት በጣም ነው የምደሰተው። ሰው ሰው ሶ

አቶ አክሊሉ መኮንን ኦዲተር ናቸው። ዘለግ ያለውን ምስጋና ለሊቀመንበሩ ይሰጣሉ። ስራው ቢያጣላንም ቢያጨቃጭቀንም ጠቡ ከስራው ጋር በተያያዘ በመሆኑ የዕለቱ ስራ ሲያበቃ ጭቅጭቁና ቁጣው አብሮ ያበቃል ብለዋል። ኮሚቴውን ላመሰግን እወዳለሁ። በተለይ ታደለን አንድ ሳምንት

ይህንን ብቻ የሚሰራበት ጊዜ አለ። በአስራ አምስት ቀን ማርያም ተሰብስበን ገንዘብ ሰብስበን መርዶ ከመጣ በኋላ ገንዘብ ሰጥተን የምንለያይበት ስራ አልሆነም። ይሄ ስራ የየእለት ክትትል የሚፈልግ ስራ ኮሚቴው ይሄንን ለመስራት ብዙ ብዙ ጊዜ መስዋዕትነት ከፍ ብሏል። በዚህ በመድረሳችን እግዚአብሔርን በጣም አመሰግናለሁ። ተጠልተናል በጭቅጭቅ ያው ማለት ንግግር ነገር ግን የተነጋገር ነው ስለዛ ጉዳይ ነው እንጂ በግላችን ያለን ነገር አልነበረም። እና ይሄ ሲግኔቸር ነው ሲልቨርስ

ፍሪንግላ የኢትዮጵያ ኮሚኒቲ ይህን ቦታ ባንዲራ ማብለብለብ ትልቅ ኩራት ነው። በምረቃው ስነ ስርዓት የተገኙ አባላትንና የተጠሩ እንግዶችንም ተዘዋወሬ አነጋግሬያለሁ። ከሊቀመንበሩ አቶ ታደለ አወቀ ጋርም አጠር ያለ ቆይታ አድርጌያለሁ። የዛሬው ሰዓቴ የፈቀደልኝን ያህል ሄጄ ቀሪውን ሳምንት እመለስበታለሁ። በተለይም የተለያዩ አስተያየቶቹን ከመሰብሰቢያነትና ከጽህፈት ቤትነት ባለፈ የዚህ አዳራሽ አገልግሎት በዋናነት ምንድን ነው አቶ ታደለ? በቅድሚያ ግን እንኳን ደስ ያለው አቶ አዲሱ እግዚአብሔር ይስጥልን። ብዙውን ጊዜ

ባህላችን በለቅሶዎች በሐዘንም ድንኳን በየአካባቢው ይተከላል። እዚህ ሀገር ግን በሕግና በስርዓቱ መሰረት ድንኳን በአየሩ ጠባይ ምክንያት በአብዛኛው ቦታ ለመትከል በየሰዓቱ ስለማይቻል ለ15 ዓመት ካለን ተመክሮ ለእኛ የሚሆን የመሰብሰቢያ አዳራሽ፣ ለለቅሶ ዝግጅቶች የምንደርስባቸው ቦታዎች ማህበረሰቡ፣ በተለይም በልጆቻቸው ግራጁዌሽን፣ ለሰርግ፣ ለተለያዩ ጉዳዮች የሚጠቀመውን ይህንን ህንጻ በህብረተሰቡ ስም ገዝተናል። ከትውልድ ወደ ትውልድ የሚተላለፍበትን መንገድ በማሰብ ነው።

ሲያደርጋቸው በአባላቱ እንደተገለጠው በተለይ በሜሪላንዷ ሲልቨር ስፕሪንግ መሀል ከተማ ይህን ህንፃ ማግኘት እውነት ነው ቀላል አይደለም፣ ብርቱ ጥረት የጠየቀ ነው። ለነገሩ እንደ እድሩ የ15 ዓመት እድሜ አይደለም፣ ከተቋቋሙ ከአርባ 40 ዓመት በላይ የሆናቸው የኢትዮጵያውያን ማህበረሰብ ማዕከል ጽህፈት ቤቶች አሉ። ስንቶቹ ናቸው ይህን ያደረጉ? በእድር ደረጃ ደግሞ ከመላ ዩናይትድ ስቴትስ የራሱን መሰብሰቢያ አዳራሽ የገዛ ባለኝ መረጃ መሰረት ይሄ የመጀመሪያው ነው።

ሆኖም ታዲያ የደብረ ሰላሙ መረዳጃ እድር ጽህፈት ቤት ብዙ ይቀረዋል። ለዚህ ምን ታስቧል? አቶ ታደለ፣ ከህንፃው አንድ ብሎክ ራቅ ብሎ የመንግስት የፓርኪንግ ፋሲሊቲ አለ። ቢያንስ ቢያንስ ከ2000 እስከ 3000 የመኪና ማቆሚያ አለ። ሁለተኛ፣ በግቢያችንም ውስጥ ወደ 75 የመኪና ማቆሚያዎች በአግባቡ አሉ። በአካባቢውም የተለያዩ ቦታዎች ሰዎች መኪናቸውን አቅሞ በአግባቡ መጠቀም እንደሚችሉ ቀደም ሲል ካለን ጥናት ይህንን ተመርኩዘን ነው። ህንፃው በ1 ሚሊዮን 350 ሺህ ዶላር እንደተገዛ አቶ ታደለ ቀደም ሲል ገልጠዋል።

ያለበትን እዳ ይዘረዝራሉ። ሞርጌጃችን 5500 ነው። በአሁኑ ሰዓት ከህንፃው ኩራ የምናገኘው ወደ 4000 ዶላር አለ። ልዩነቱ ወደ 1500 ዶላር ነው። ሆኖም የህንፃውን ክፍያ ለማጠናቀቅ ህንፃውን በምንገዛበት ጊዜ እኛም ዳውን ፔመንት ወደ 500000 ዶላር ከፍለናል። ስለዚህ ቀሪው ለኛም ብዙ አይደለም። ለማንኛውም ግን ህብረተሰቡ የኔ ነው ብሎ ፍለጁም በአንድ በሁለት አመት ከዚህ እዳ እንወጣለን ብለን እንገምታለን። ከዛም ለተተኪው ትውልድ ለኢትዮጵያዊነት መርህ ነው ብለን የምናስቀምጠው

ተቀመጠ ነው። ሌሎችም የኮሚኒቲ አገልግሎት ተቋማትም ይሄንን መጥቶ ለተለያዩ ለግጥም፣ ለስብሰባዎች፣ ለተለያዩ ጉዳዮች መጠቀም ይችላሉ። ይሄ ቤታቸው ነው። ለእያንዳንዱ እድርተኛ አደጋ ሲደርስበት የምሰጡት ምን ያህል ነው ክፍያው? ውይይቱ አልተጠናቀቀም፣ አድማጮች፣ በቀጣይ ፕሮግራም ይቀርባል። ይህ

የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሙስና ከዓለም እጅግ የከበዱ ፈተናዎች አንዱ ነው ሲል ተነሳ የዛሬው የዩናይትድ ስቴትስን መንግሥት አቋም የሚናገረው ርዕሰ አንቀጽ

ሙስና ብዙ ጊዜ የሚገለጠው በአካባቢ ደረጃ ያሉ ሥልጣኖችን በዋልጌነትና ለብልሹ ተግባር በመጠቀም ሲሆን መዘዙ ግን በዓለም አቀፍ ደረጃ ሁላችንንም የሚጎዳ መሆኑን ይናገርና ሙስና የበለጸጉትንም ሆነ በልማት እምብዛም ያልተራመዱ ሀገሮችን፣ የግሉንም ሆነ የመንግሥቱን ዘርፍ እኩል የሚጎዳ ብልሽት እንደሆነ ያስገነዝባል። ርዕሰ አንቀጹ በመቀጠል እንዲህ ይናገራል። ሙስና

መተማመንን ያጠፋል፣ ልማትን ይጎትታል፣ በዲሞክራሲያዊ ተቋማት ላይ ሊኖር የሚገባውን እምነት ይሸረሽራል፣ ለድንበርና ሀገር ዘለል ወንጀሎች መንሰራፋት መንገድ ይጠርጋል። ወጣም ወረደ በውጤቱ የንቅዘት መዘዞች ዋነኛው ተጎጂና መከራ ተሸካሚ መደበኛው ተራው ሰው ነው። ሙስና ገበያዎችን ያመሳቅላል፣ የዋጋዎችን ንረትን ያስከትላል፣ ነዋይ አፍሳሾችን ተስፋ ያስቆርጣል

የምጣኔ ሀብት ሂደትን ይገታል። የልማትና የእድገት መሰናክል በመሆኑ በተለይ በልማት ወደፊት ባልገፉ ሀገሮች ውስጥ ላሉ ማኅበረሰቦች ይበልጥ አውዳሚ ነው። በዚህ ነቀርሳ ላይ ንቃትና ትኩረትን ለመሳብ ሲልም የተባበሩት መንግሥታት ድርጅት ህዳር 29 ዓለም አቀፍ ጸረ ሙስና ቀን ሆኖ እንዲታሰብ የዛሬ 12 ዓመት መወሰኑን ርዕሰ አንቀጹ ያስታውስና

የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ጸረ ሙስና አቋም ካወጣበት በኢትዮጵያ የዘመን አቆጣጠር ከ1995 ዓ ም ጀምሮ ዕለቱ በየዓመቱ እየታሰበ እንደሆነ ያመለክታል። የተባበሩት መንግሥታት ድርጅት ሙስና ማኅበረሰቦችንና ሀገሮችን የሚያቋርጥ ወንጀል ነው ሲል ደምድሟል። ሙስና የወንጀል አድራጎቶችን በየሀገሩና በዓለም አቀፍ ደረጃ ያቀጣጥላል ይላል ርዕሰ አንቀጹ

ርዕሰ አንቀጹ በመቀጠል ሙስናን ለመጋፈጥ በመንግሥታት በሲቪል ማኅበረሰቦችና በግሉ ዘርፍ መካከል ትብብሮችን በመፍጠርና በማጠናከር ሁለንተናዊ ምላሽ መስጠት እንደሚያስፈልግ ሙስናን ለማቆም በመንግሥት ውስጥ ግልጽነትን ማስፋት፣ የሕግ የበላይነትን ማስፈን፣ በየቦታው ያሉ ዜጎች እንደ ግለሰብ፣ እንደ ጋዜጠኛ፣ እንደ ሲቪል ማኅበረሰቡ አባል የንቅዘት አድራጎቶችን መዋጋት እንዲችሉ ማድረግና

ጥፋተኞች ሕግ ፊት ቀርበው መጠየቃቸውን ማረጋገጥ እንደሚገባ ይናገራል። ዩናይትድ ስቴትስ የቴክኒክ ድጋፍ በመስጠትና በሥልጠናም ይሁን ተሰርቀው ባህር ማዶ የተሻገሩ ሀብትና ጥሪቶችን ፈለግና አሻራ አነፍንፎ ማስረጃ በመሰብሰብ የነቀዙ ሙሰኞችን ሕግ ፊት ለማቅረብ ከሀገሮች ጋር በትብብር ለመሥራት ንቁና ዝግጁ መሆኗን ርዕሰ አንቀጽ አስገንዝቧል። አብረን በመሥራት

የገበያዎቻችንን ደህንነት ማረጋገጥ፣ የመንግሥታት ተቋሞቻችንን ማሻሻል፣ ለሁሉም ዜጎች ዕድሎችን ማስፋትና ብልጽግናን መደንገግ እንችላለን ሲል የዕለቱ ርዕሰ አንቀጽ መልእክቱን አጠቃለለ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

አድማጮች አሁን የደረሰን ዜና አለ። ካለፈው ሰኞ ጀምሮ በአዲስ አበባ የሚገኙ ዩኒቨርስቲዎች ውስጥ የኦሮሞ ተማሪዎች የምግብ ማቆም አድማ በማድረግ እንዲሁም ተቃውሞ እያደረጉ መሆናቸውን ተገለጠ ይላል እንግዲህ ያለው ተቃውሞ። ትላንትና የብሔር ብሔረሰብ ቀን ሲያከብሩ ሰኞ ዕለት ወንድሞቻችን ሞቷል፣ እህቶቻችን ሞቷል እና አባቶቻችን እናቶቻችን ከመሬታቸው ተፈናቅሏል

በሀዘን ውስጥ ነው አለ ነው ጥያቄ ጠይቀን የመብት ጥያቄ መልስ አልተሰጠንም እና የምን የብሔር ብሔረሰብ ቀን እናከብራለን እኛ በሀዘን ላይ ነን ብለው ተማሪዎች ተሰባስበ ተቃውሟቸውን ገልጿል እስካሁን እየገለጹ ነው ከነዚህም ውስጥ ምግብ ወስዶ አንድ ላይ ተጠባብቆ ምግብ ወስዶ እዛ ላይ ሀዘናቸውን ገልጾ ምግቡን እዛው ትቶት በመውጣት ነው ሀዘናቸውን የገለጹት

ተሰባስቦ እጃቸውን እጃችን ታስረናል፣ አፋችን ታስሯል፣ መናገር መብታችንን መጠየቅ አንችልም በማለት በምልክት እጃቸውን በማጠላለፍ ሳይናገሩ ግቢ ውስጥ በመዞር ሀዘናቸውንና ተቃውሟቸውን በመግለጽ ላይ ናቸው። እስካሁንም እየገለጹ ነው። በነገ ዕለትም

ሰልፍ ለመውጣት ዝግጅት ላይ እንዳሉ ሰምቻለሁ። ይሄ ነው እንግዲህ እስካሁን ያለው ድረስ እ እንግዲህ ይሄ ዋናው ካምፓስ ውስጥ ነው ወይንስ የተለያዩ ካምፓሶች ውስጥ ነው የሚካሄደው? በሁሉም ካምፓስ ነው። በመጀመሪያው ቃል ሰኞ ዕለት በዋናው ግቢ ላይ ተሰባስቦ ነው። ከዛን አምስት ኪሎ ላይም ኤስ ቢ ላይም በዛሬው ዕለት ደግሞ በአራት ኪሎ ካምፓስ ላይ

በእንዲሆነት ተቃውሟቸውን ገልጸዋል። ነገ እንግዲህ ሁሉም ተገናኝቶ በአንድ ላይ ሰልፍ ለማውጣት እና በድምፅ ተቃውሟቸውን ለማሰማት ዝግጅት ላይ እንዳሉ ነው። ሰማት አድማጮች፣ ካለፈው ሰኞ ጀምሮ በአዲስ አበባ ያሉ ዩኒቨርሲቲዎች ውስጥ የኦሮሞ ተማሪዎች የምግብና የትምህርት ማቆም የተቃውሞ አድማ እያደረጉ መሆናቸውን የተዘገበበትን ነበር። አሁን የደረሰንን ዜና ያሰማናችሁ ቆንጅት። ሰዓታችን እያለቀ ነው።

አዎ የዛሬ ዝግጅታችን በዚሁ ይጠናቀቃል። ነገ ሐሙስ በተለመደው ሰዓት እንገናኛለን። የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ደህና